የሪዮ ኦሎምፒክ የብር ሜዳሊያ ባለቤት የሰብአዊ መብት ታጋዩ አትሌት ፈይሳ ሌሊሳ ወደ ሀገሩ እንዲመለስ የኢትዮጵያ ኦሎምፒክና የኢትዮጵያ አትሌቲክስ ፌዴሬሽን ጥሪ አቅርበዋል። ለዚህ ጥሪ ምላሽ የሰጠው አትሌት ፈይሳ ከሁለት ሳምንታት በኋላ ወደ ሀገሩ እንደሚመለስ ነው ያስታወቀው። እንደሚታወሰው በሪዮ ኦሎምፒክ የማራተን ውድድር ማጠቃለያ ላይ ሁለት እጆቹን በማጣመር በኢትዮጵያ ለሚካሄደው ትግል ድጋፉን የገለጠው ፈይሳ ለደህንነቱ በመስጋት ወደ ሀገሩ ሳይመለስ ቆይቷል። እስክንድር ፍሬው ነው ዝርዝሩን ይላክልናል። ኢትዮጵያ እንደወጣ የቀረውን የኦሎምፒክ ጀግና ለመቀበል ተዘጋጅታለች። የኦሎምፒክ መድረኮች የኢትዮጵያውያን ጀግንነት ማሳያ መሆናቸው የተለመደ ተግባር ነው። በብራዚል የተካሄደው የሪዮ ኦሎምፒክ ግን የተለየ መልክ ነበረው። ከዚያ ኦሎምፒክ ከሜዳሊያ በላይ እየፈለገ የራሱ የግል ጉዳይ ያላሳሰበው አንድ አትሌት በአድካሚው የማራቶን ውድድር መጨረሻ መቁረጥ ነበረበት። እሱ ለመገናኛ ብዙኃን እንዳለው ያኔ እዚህ ሀገር ቤት ያለው በራሱ ቤተሰቦችና የቅርብ ሰዎች ላይ ጭምር የደረሰው የመብት ጥሰት በአእምሮው ተመላለሰ። እንደዚህ አይነቱን የመብት ጥሰት በመቃወም በኦሮሚያና በሌሎችም የአገሪቱ አካባቢዎች እየተካሄደ የነበረው ሰላማዊ ትግልም ከፊቱ ድቅና አለ። አገር ቤት ያሉት ወገኖቹ የሚጠቀሙበትን የሰላማዊ ትግል ምልክት በማሳየትም የዚያ ትግል አካል መሆኑን ለዓለም አሳየ። ሁለት እጆቹን ወደ ላይ በማንሳት አጣመረ። አንድ ሰው፣ አንድ አትሌት በኢትዮጵያ ስለነበረው ሁኔታ የተሰማውን ስሜት በጥቂት ደቂቃዎች ለዓለም ሁሉ አሳየ። ፈይሳ ሌሊሳ በማራቶን ካመጣው የብር ሜዳሊያ በላይ ስሙ በዚህ ገነነ። ለደህንነቱ በመስጋት ወደ አገር ቤት እንደማይመለስ ያስታወቀውም ወዲያውኑ ነበር። ዛሬ የኢትዮጵያን ፖለቲካ የለውጥ ሀዲድ ውስጥ ያስገባው የሌሊሳና የመሰል ኢትዮጵያውያን ድፍረት የተሞላበት እንቅስቃሴ መሆኑ የበርካታ ተንታኞች እምነት ነው። የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን ታዲያ ወደ አገር ቤት እንዲመለስ ጥሪ አቅርበውለታል። እኛ በጣም እንፈልገዋለን ብሏል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኃይሌ ገብረስላሴ በጣም ጎበዝ ሯጭ ነው። ለኢትዮጵያ በጣም የሚጠቅመን ልጅ ነው። ይሄ ከሱን እና አንጻር ብቻ ሳይሆን ከራሳችንም ከጥቅም አንጻር አይተን ኢትዮጵያ ልስም ኦሎምፒክም፣ እንዲሁም ደግሞ የሚኒስቴር መስሪያ ቤቱም ሚኒስትሩም ሳይቀሩ በጣም ጥሩ ነው ቢመጣ። አንደኛ ለኢሜጁም ለሁሉም ነገር በጣም በጣም አስፈላጊያችን ስ ወደ ሀገር ቤት እንዲመለስ እንግዲህ ያው ዛሬ ጥሪያችንን አስተላልፈናል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ተመሳሳይ ሀሳብ አንጸባርቀዋል። የሀገራችንን ጀግና የህዝባችንን ጀግና ወደ ሀገሩ መመለስ፣ ተገቢውን ክብር መስጠት፣ አርአያነቱን ለሌሎች ስፖርትኞቻችን ኞቻችን እንዲያስተምር ጥንካሬውን ሌሎች ታዳጊዎቻችን እንዲያስተምር ነው ዋናው ጥሪ። ወደ እናት ሀገሩ ወደሚወደው ስፖርት ተመልሰው ባለው ሙያ በመሮጥም፣ በማሰልጠንም፣ በመምከርም የኢትዮጵያን ስፖርት ወደ አንድ ከፍታ እንዲያደርስ ነው ጥሪው። እዚህ ላይ እንግዲህ በኦሎምፒክ ያስገኘው የብር ሜዳል ያለ እርስዎ እንዳሉት ትልቅ ስኬት ነው። በሌላ በኩል ደግሞ በዓለም አደባባይ ላይ በኢትዮጵያ ውስጥ ሲካሄድ የነበረውን እንቅስቃሴም ለማሳየት፣ ለማሳወቅ እጁን በማጣመር በዛን ጊዜ ለነበረው የተቃውሞ እንቅስቃሴ ያሳየው ድጋፍም ከፍተኛ ታዋቂነት አትርፎለታል። በዓለም አቀፍ ደረጃ መነጋገሪያ ሆኗል እና የትኛው ነው ያመዘነው? እናንተ ውሳኔ ላይ የትኛው ተሳትፎ ነው ስፖርታዊ አስተዋጽኦ ነው ወይስ እዚህ ያሉ ወጣቶች የሚያደርጉትን እንቅስቃሴ እዚህ ያለው የሚያደርጉት እንቅስቃሴ ለዓለም ሕዝብ ማሳወቁ ነው? የግል አስተያየትን ተናገር ካልከኝ ምን የግል ነው የምናገረው፣ እኔ ጀግና እወዳለሁ። ፊት ለፊት የሚጋፈት ፊት ለፊት የሚናገር ሰው አከብራለሁ። ይሄ ለዚህ ልዩ ክብር አለኝ። ውስጡ ላይ ያለውን መግለጽ የምፈልገውን ነገር ፊት ለፊት የምደርስበትን ጣጣ ችላለሁ አደጋውን ልሸከም ችግሩን ልሸከም ጥቅሙ ይቅርብኝ ብሎ የሚሄድ ሰው ራስ ወዳድ ያልሆነ ሰው በጣም ወዳለ ራስ ወዳድ ልጅ አይደለም ይሄ ጀግና እና በዚህ በኩል ያደንቃለሁ በዋናነት ደግሞ ስፖርቱ ላይ ያስገኘውም ውጤት በእጅጉ የሚያስከብረውም ስለሆነ ለሀገራችንም አራያነት ያለው ተግባር ስለሆነ በእጅጉ የሚገባውን ክብር ሰተን ነው የምንቀበለው። አትሌት ኃይሌ ገብረስላሴ በበኩሉም ፈይሳ ሰው ሲበደል የማይወድ ደፋር ሰው መሆኑን ተናግረዋል። በዚህ ፖለቲካው ብቻ አልነበረም። በወቅቱ በዓለም አቀፍም የስፖርት እንትን ላይ እንደዚህ አይነት ድርጊቶች ምንድን ነው ያመጣሉ መሰለክ የፖለቲካ ይዘት ያላቸው ምናምን በሚለው ያንን ሁሉ መስዋዕትነት ተቋቁሞ ነው ያንን ድርጊት ያደረገው። ይሄም እንግዲህ እኔም ል ልጁ ለወገኖቹ ያለው ጥቀና በቃ እሱ ከመ ሲፈጥረው አልደፈር ባይ ነው። ሰው እንዴት ይበደላል ብሎ ልጁን ፐርሰናል ምን የማቀዋለሁ በደንብ ቀርበው ነበረ። ሁል ጊዜ በቃ ለምን የሚል ነው። በቃ ፖለቲካ ብቻ አይደለም አንድ እዛ ጓደኞቹ እንኳን ራሱ አንዱ አንዱን ሲበድል የማይወድ ልጅ ነው። እኔ ግን እንደ ኢትዮጵያ ልጅ ፌዴሬሽን በጣም የምወድለስብ እናው በስፖርት ላይ ያለው አመለካከት ነው። በቃ ስራ፣ ትሬኒንግ፣ ውድድር፣ ሩጫ በጣም ጠንክሮ የሚሰራ ልጅ ነው። አትሌት ፈይሳ ሌሊሳ ለአሜሪካ ድምፅ በሰጠው ምላሽ ጥሪውን መቀበሉንና በቅርቡ ወደ አገር ቤት እንደሚመለስ አስታውቋል። አሁን እነሱ ያወጡት መግለጫ ዛሬ አይቼ ነበረ፣ ደስ ብሎኛል። በፊት ፌዴሬሽኑም ፍላጎትም ቢኖር ምንም የተለየ መፍትሔ የለውም ጮቁና ስልፍረ ነበረ ምንም ምስትል ምንን ለመቅናት ማለት ነው በዛን ሰዓት። አሁን በመጣት ለውጥ ትንሽ እነሱም ትንሽ ስላገኙ ስለ መግለጫ ያወጡት ማለት ነው እና በዛ ደግሞ እኔ በሶሻል ሚዲያም ያየሁትን እየሰራኝ ወይም ደግሞ በስልክም፣ የለም ለማረጋገጥ ሞክረሃል። ያ ጥሪሙ ተቀብያ ያለው እነሱ ባልነገሩኝም እኔ ደስ ብሎኛል። እኔ መጀመሪያም ወደ ሀገሬ መመለስ ፍላጎት ስለነበረኝ መለሳለው። ሳምንት ወይ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኃይሌ ገብረስላሴ በዚህ ምላሽ የተሰማውን ደስታ ገልጿል። እኔ በጣም እየጠበኩ ነው፣ ምን ይመልስልን ይሆን ቢያን ይሆን እያልን በጣም በምጠብቅ ጊዜ አሁን ልክ የአንተ ዚያሪስ በጣም በጣም ነው የምናመሰግነው። በዚህ አጋጣሚ በየሳለሊሳን በጣም እንደምንወደው እና እንደምናመሰግነው በጣም እግዚአብሔር ያክብረው። በጣም ትልቅ ትልቅ ነገር ነው። በዚህ አጋጣሚ በእናንተ ማስተላለፍ የምንፈልገው ይህንን የእኛን ጥሪ ለሰዓታት ሳይቆይ መመለሱ በጣም እኛም ደግሞ ተ አስራ አምስት ቀን ላይ በደንብ ጥሩ አቀባበል እናደርግለታለን። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ፈይሳ የተለየ አቀባበል እንደሚደረግለት ተናግረዋል። እጅግ በጣም የተለየ አቀባበል፣ ደማቅ አቀባበል፣ የጀግና አቀባበል። በደንብ መክረንበት ተገቢውን ክብር እንሰጠዋለን። በውጤታማ ስፖርተኝነቱ የሚታወቀው ስሙ ከሪዮ ኦሎምፒክ ጋር ተያይዞ የሚነሳው ፈይሳ ሌሊሳ ላለፉት ሁለት ዓመታት የኢትዮጵያ የተቃውሞ እንቅስቃሴ ያሳየው አጋርነት ደግሞ የበለጠ ዝና አጎናጽፎታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ